በሩሲያ ሶች ከተማ ስለሚካሄደው ዛሬ 13ኛ ቀኑን ስለያዘው የክረምት ኦሎምፒክ ውድድር ሰለሞን አባተ ያዘጋጀውን ያሰማናል። የ22ተኛው የክረምት ኦሊምፒክ ቺቦ ሩሲያዊቱ ሶች ላይ ሲምቦ ገቦግ ዛሬ 13ኛ ቀኑን ደፈናል። በዛሬው ውሎ ታዲያ ገናናይቱ የኖርዌይ ሀገር አቋራጭ ለኮከብ ማሪት ቢዮርገን በአትሌትነት ሕይወቷ አምስተኛ የወርቅ ሜዳሊያዋን ዛሬ አጠለቀች። የሴቶቹን የቅብብሎሽ ሽቅድምድም ቢዮርገንና የቡድኗ አባል ኢንግቪልድ ፍሉግስታግ ኦየስትበርግ አንደኛ ሆነው በድል ጨርሰዋል። በዚህ ውድድር ላይ የየቡድኑ አባላት የሆኑ ጥንድ ጥንድ ሴቶች ሦስት ሦስት ዙር ቅብብሎች በራሳቸው መካከል መፈጸም አለባቸው። ፊንላንድ የብር፣ ስዊድን የነሐስ ሜዳሊያዎችን አሸንፈዋል። በዚሁ ፉክክር ቢዮርገን ባለፈው ሃያ አንደኛው ኦሊምፒክ ቫንኮቨር ላይ ሦስት የወርቅ ሜዳሊያዎችን ያሸነፈች እዚሁ ሶቺ ደግሞ ሰሞኑን በባለ ሁለት መቆሚያ ረዥም ርቀት ሸርተተች ቅድምድም እንዲሁ ከሴቶቹ ውድድር ወርቅ ያጠለቀች አትሌት ነች። በወንዶች አገር አቋራጭ ውድድር ደግሞ ፊንላንድ ወርቁን ከጀርመን አፍ ጠልፋለች። በመጨረሻው መስመር ላይ ለወርቅ ሲጠበቅ የነበረው የጀርመን አትሌት ወደቀባት፣ ፊንላንድ መሪነቷን በድል ተቆናጠጠች። የአንዱ መውደቅ ለአንዱ መውጣት ሆነ በቅጽበት እዚያው በተመሳሳይ ውድድር የሩሲያና የስዊድን አትሌቶች እንዳሰላለፋቸው ብርና ነሐስ አሸንፈዋል። ከተራራ ላይ በባነሮች መካከል በመተጣጠፍ ሽምጥ ሽርትቴ ዛሬ ለአሜሪካ አንድ ተጨማሪ ወርቅ አስገኝቶላታል። ቴድ ሊጌቲ ነው። በሁለት ጊዜ ግልቢያው እርሱን ተከትለው ብርና ነሐስ ያገኙትን ፈረንሳውያን አትሌቶች ስቲቭ ሚሲዬ እና አሌክስ ፒንቱጎ በአጠቃላይ ፈጣን ሰዓት ያሸንፈው በባለ አንድ መርገጫ ተጣጣፊ የጎን ለጎን የሴቶች እሽቅ ድምድም የስዊትዘርላንዷ ፓትሪሲያ ኩመር ወርቅ ስትጥል በወንዶች ደግሞ ሩሲያዊው ቪክ ዋይልድ የሀገሩን ብሔራዊ መዝሙር ሊሰማ ከፍ ወዳለው መቆሚያ ወጥቷል። በሴቶች የአምስት ሺህ ሜትር የባለመላጭ ጫማ ፈጣን እሽቅ ድምድም ደግሞ የቼክ ሪፐብሊኳ ማርቲና ሳብሊኮቫ በዚህ ስፖርት ቀድሞውኑ በራሷ ተይዞ የነበረውን የ51.54 ሰከንድ ክብረ ወሰን ደግማ አስጠብቃለች። በጭ ተፎካካሪዎቹ ብርና ነሐስ ወስደዋል። ዛሬ በተጨማሪ ለሜዳሊያ እየተካሄዱ ካሉ ውድድሮች መካከል በሴቶች የገበቴ የመሰሉ መንሸራተቻ የደረት ሽምት እና ድብልቅ ሸርተቴ እንዲሁም ኢላማ ተኩስ ይገኙባቸዋል። የሴቶች የባለመላጭ ጫማ አክሮባትና ጂምናስቲክ የማጣሪያ ውድድርም ዛሬ ይጀምራል ተብሏል። እስካሁን ላለው ጊዜ ታዲያ ሩሲያና ሆላንድ 22-22 ሜዳሊያዎችን ይዘው ሰንጠረዡን በበላይነት እየመሩ ነው። ዩናይትድ ስቴትስ በ21 ሜዳሊያ ሦስተኛ፣ ኖርዌይ በ19 አራተኛ፣ ካናዳ በ17 አምስተኛ፣ እንዲሁም ጀርመን በ15 ሜዳሊያ ስድስተኛ ሆነው ይከታተላሉ። በወርቅ ሜዳሊያ ኖርዌይ ዘጠኝ ይዛ አንደኛ፣ ጀርመን በስምንት ሁለተኛ፣ ዩናይትድ ስቴትስ በሰባት ወርቅ ሦስተኛ፣ ሩሲያ በስድስት ወርቅ አራተኛ ሆነው እየተከታተሉ ነው። ችቦው መንደዱን ቀጥሏል። የአዳዲስ ውጤቶችን ዘገባ ደግሞ ነገ ይዤለው መለሳለሁ። እስከዚያው ጤና ይስጥልኝ።